የአፍሪቃ ሕብረት የሶማሊያ ተልእኮ የአሚሶም ወታደሮች ደሞዝ ሳይቀበሉ ስድስት ወር የቆዩበት ምክንያት በአንዳንድ የሂሳብ ነክ ጉዳዮች አለመሟላት መሆኑን ቢቢሲ የአሚሶምን ተጠሪ በመጥቀስ ዘግቧል። ደሞዙም ሆነ የገንዘብ መክፈያ ሰነዱ በመንገድ ላይ በመሆኑ በቅርቡ ወታደሮቹ ደሞዛቸውን እንደሚያገኙ ተዘግቧል። የአውሮጳ ሕብረት ለአሚሶም ከሚሰጠው ገንዘብ ይቀንሳል ከመባሉ ጋርና ሌሎች ችግሮች ተደምረው ያስከተለው ውጤት ነው ያሉት በኢትዮጵያ የውጭ ግንኙነትና ስልታዊ ጥናት ልማት ማዕከል ከፍተኛ ተመራማሪ አቶ አበበ አይነቴ። ከአሚሶን ጋር በተያያዘ ከፍተኛ ገንዘብ ድጋፍ ሲደረግ የነበረው ከአውሮፓ ህብረት ነው። አውሮፓ ህብረት ደግሞ ከፍተኛውን ድርሻ የሚወስደው እንግሊዝ ነው። እንግሊዝ አሁን ባለው ሁኔታ ከአውሮፓ ህብረት ራሱን አግልሏል። ወደፊት የራሱን ፍላጎት ወደ ማንጸባረቅ ነው የሚሄደው። ከዚህም ሌላ ቀደም ሲል አውሮፓ ህብረት በዚህ ድጋፍ ያደርግ የነበረው በጀት ላይ ሀያ በመቶ ቅናሽ አድርጓል የሚባል መረጃም አለ። ከዚህ ጋር ተያይዞ ደግሞ የፋይናንስ አያያዙና አወጣጡ ላይም አንዳንድ ክስተቶች እንዳሉ ነው የቢቢሲ ዜናም የሚያመለክተው። እና እነዚህ ተደማምረው አጠቃላይ በቀጥታም በተዘዋሪ መንገድም ተጽዕኖ መፍጠሩ አይቀርም። የደሞዙ አለመከፈል ብቻ ሳይሆን ከረጅም ጊዜ ስንከባለል የመጣ ውጤት መሆኑን ነው የሚያሳየው። የአውሮጳ ህብረት ሶማሊያ ለሰፈረው ለእያንዳንዱ ወታደር በወር አንድ ሺ ሀያ ስምንት ዩሮ ገደማ ይከፍላል። ይሁንና ወታደር ያዘመቱ መንግስታት ለስራ ማስኬጃ በሚል ከእያንዳንዱ ወታደር ክፍያ ሁለት መቶ ዩሮ ያነሳሉ። ስለዚህ አንድ ወታደር በወር የሚያገኘው የተገኘው ስምንት መቶ ዩሮ ገደማ ነው። ከአሚሶም ሰላም ማስከበር ሂደት አንጻር ጎልቶ እየወጣ ያለው የጦር ኃይሉ ክፍተቶች ብቻ ነው ያሉት አቶ አበባ አይነቴ በመቀጠል አሁን በጣም ጎልቶ እየወጡ ያሉት ክፍተቶቹ ናቸው። ግን በጣም ከፍተኛ ለውጥ እየተመዘገበ ነው ያለው። ከፍተኛ ምርታ እየመጣ ነው ያለው። በተለይ ከሞቃዲሾ ውጭ ባሉ አካባቢዎች ያለው የሰላም ማስከበሩ ሂደት በተሳካ ሁኔታ እየሄደ ነው። ሶማሊያ የጦር ኃይልም በቂ ስልጠና ከአውሮፓ ሕብረትም ከተለያዩ ዲሞክራሲ በቂ ኃይል እያደራጀ ሀገሪቱን ወደ ማረጋጋት እየሄደ ነው። ምርጫው እየመጣ ነው። አልሸባብ ያለ የሌለ ኃይሉን ለመጠቀም ጥረት የሚያደርግበት ሁኔታ ነው ያለው ይሄ ደግሞ የበለጠ በሶማሊያ በተለይ ጎረቤት ሀገሮች ኢትዮጵያ፣ ኬንያ እና ጂቡቲን ጨምሮ ሌሎች የዓለም አቀፉ ማህበረሰብ በጥንቃቄ እንዲሰሩ የሚጠይቅ ሁኔታ ነው። ምርጫው የተሳካ እንዲሆን፣ ሰላማዊ እንዲሆን ከመቼውም ጊዜ በተሻለ ሁኔታ ለመስራት ያላቸውን ቁርጠኝነት የሚያሳዩበት ነው። ለዚህ ማሳያው ደግሞ የኢትዮጵያ ጠቅላይ ሚኒስትር በቅርቡ ኬንያ ያደረጉት ትንሽ ግኝት ካነሷቸው አጀንዳዎች አንዱ በሶማሊያ ውስጥ የሚኖረው ፀጥታና አጠቃላይ በቀጠናው ያለን ኃላፊነት አሁን ካለበት ደረጃ ትንሽ ወደ ላቀ ደረጃ ማሳደግ አለብን የሚል ቁርጠኝነት ያሳዩበት፣ ምርጫውንም በተሳካ ሁኔታ ለማካሄድ ያላቸውን ቁርጠኝነት ለመግለጽ የሄዱበት መንገድ በሶማሊያ ያለው ሁኔታ ተስፋ ሰጪ መሆኑን አመላካጭ ነው ብሎ መውሰድ ይቻላል። በአለፉት አስራ ሁለት ወራቶች ውስጥ በሶማሊያ የሚገኘው የቡሩንዲ፣ የዩጋንዳ፣ የኬንያ፣ የኢትዮጵያና የጅቡቲ ጦር ሰፈር በአሸባብ ሚሊሻዎች ጥቃት ደርሶበታል። የሶማሊያን ፕሬዚዳንት ሐሰን ሼክ መሐመድን ጠቅሶ ቢቢሲ እንደዘገበው በሶማሊያ የአሸባብ ሚሊሻዎች አሚሶም ላይ ባደረሱት አንድ ጥቃት ብቻ 180 የኬንያ ወታደሮች ተገድለዋል። ኬንያ ግን በጥቃቱ የተገደሉባትን ወታደሮች ብዛት በይፋ አላስታወቀችም። በቅርቡም አሸባብ በአሚሶም የኢትዮጵያ ወታደሮች ላይ ጥቃት አድርሶ ስድሳ ወታደሮችን ገድያለሁ ቢልም የኢትዮጵያ መንግስት አንድም ወታደር አለመገደሉንና ለማጥቃት የመ ጣው የሚሊሻ ቡድን ሙሉ በሙሉ መገደሉን ማስታወቁ ይታወሳል። የአፍሪቃ ሕብረት በአሚሶም ስር በሶማሊያ ሰላም ለማስከበር ከተሰማሩት ወታደሮች መካከል እስካሁን ስንት ወታደሮች መገደላቸውን በግልጽ ያወጣው መግለጫ አለመኖሩ ይታወቃል።